በኢትዮጵያ በሚገኙ የስደተኛ መጠለያ ጣቢያዎች ሰብአዊ እርዳታ ማቅረብ አዳጋች መሆኑን ተከትለው ኤርትራውያን ስደተኞች ለጥቃትና ለረሃብ አደጋ መጋለጣቸውን የእርዳታ ተቋማት አስታውቀዋል። ተቋማቱ የኢትዮጵያ መንግስት ለስደተኞች ጥበቃ እንዲያደርግና በጣም አስፈላጊ የሆኑ የእርዳታ አቅርቦቶች በጦርነቱ መካከል ባሉ አካባቢዎች እንዲደርሱ ፈቃድ እንዲሰጥም ጠይቀዋል። መሐመድ ዮሴፍ ከናይሮቢ ያደረሰንን ዘገባ ስመኝሸ ቆየ በመቀጠል ታሰማናለች። በሰሜን ኢትዮጵያ ያለው ግጭት መቀጠሉን ተከትሎ በኢትዮጵያ የሚኖሩ ኤርትራውያን ስደተኞች ለረሃብና ጥቃት መጋለጣቸው እንደቀጠለ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ያነጋገራቸው አንዳንድ ስደተኞች ባለፈው ወር ያልታወቁ ሰዎች ይኖሩበት የነበረውን ባረሃሌ ካምፕ እንዳጠቁና አምስት ሰዎች እንደተገደሉ ተናግረዋል። ፌዝ ካሲና በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የምስራቅ አፍሪካ የአፍሪካ ቀንድ እና ታላላቅ ሐይቆች አካባቢ ቃል አቀባይ ሲሆኑ ኤርትራውያን ስደተኞች የግጭት አካባቢዎችን ለቀው ደህንነታቸው ወደሚጠበቅበት ቦታ ድጋሚ እየተሰደዱ መሆኑን ያስረዳሉ። the conflict has also reached some of those refugee camps in those three regions. ግጭቱ በስደተኛ መጠለያ ጣቢያዎች በሚገኙባቸው ሦስቱም ክልሎች በመዛመቱ ስደተኞቹ በድጋሚ እንዲሰደዱ አስገድዷቸዋል። አንዳንዶች የመቅሰል አደጋ ደርሶባቸዋል፣ ጥቂቶች ደግሞ ተገድለዋል። ሁኔታው ለስደተኞቹ እጅግ በጣም አሳሳቢ ሆኖ ቀጥሏል። አብዛኞቹ እንደገና የመሰደድ ዕጣ ከፊታቸው ተደቅኗል። ኢትዮጵያ፣ በሀገራቸው ሊደርስባቸው የነበረውን ስቃይና ሌሎች ጥቃቶች ሸሽተው ከሀገራቸው የወጡ ቢያንስ አንድ መቶ አርባ ሺህ የሚሆኑ ኤርትራውያን ስደተኞችን ታስተናግዳለች። እነዚህ ስደተኞች አብዛኞቹ በኢትዮጵያ መንግስትና በህወሀት መካከል ከፍተኛ ውጊያ በተካሄደበት የትግራይ ክልል ተጠልለ ይገኛሉ። ከነዚህ ጥቂቶቹ ደግሞ ወደ አፋር አፋርና ወደ አማራ ክልሎች የተሰደዱ ቢሆንም በዚያም ህወሀት የመንግስት ደጋፊ ከሆኑ ሚሊሻዎች ጋር ውጊያ ያካሄዳል። የሰብአዊ እርዳታ ሰጪ ተቋማት በመንገድ መዘጋትና በጸጥታ ችግር ምክንያት ለስደተኞቹ እርዳታ ማድረስ አልቻሉም። የተባበሩት መንግስታት ድርጅት ሰብአዊ እርዳታ ማስተባበሪያ ቢሮ በቅርቡ አንድ መቶ ሜትሪክ ቶን የሚመዝን የጤና መርጃና የተመጣጠነ ምግብ እርዳታ ወደ ትግራይ ክልል ማድረስ ችሎ የነበረ ሲሆን እርዳታው አስር ሺህ ለሚጠጉ ሰዎች እና ቢያንስ ሀያ ሁለት ሺህ ለሚሆኑ ስደተኞች መድረስ ችሏል። ተጨማሪ አንድ መቶ ዘጠና ሺህ የሚሆኑ በአፋርና በአማራ ክልል የሚኖሩ ተረጂዎችም እርዳታ ተደርጎላቸዋል። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይዋ ካሲና ግን አሁንም በርካታ ሰዎች መጠለያ እንዳላገኙ ያስረዳሉ። የተፈጠረ ችግሩ እየተባባሰ መሄዱን ተከትሎ ግጭቱ በመቀጠሉ ስደተኞቹን ጨምሮ በርካታ ሰዎች አሁን ከሚኖ ወይም በከተሞች ተጠልለውባቸው ካሉ ጣቢያዎች አሁንም ሊፈናቀሉና የተሻለ ደህንነት እና እርዳታ ሊያገኙ ወደሚችሉባቸው ቦታዎች ሊሰደዱ ይችላሉ። በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ የሆኑት አቶ ፍስሀ ተክሌ በጉዳዩ ላይ ሲናገሩ አንዳንድ ኤርትራዊ ስደተኞች ከኢትዮጵያ ወጥተው መሰደድ መጀመራቸውን ይገልጻሉ። ኤርትራያንስ ሊቪንግ ቱ አዘር ካንትሪስ የተወሰኑ ኤርትራውያን በኬንያ ድንበር በኩል እያቋረጡ ወደ ዩጋንዳ እየሄዱ ነው። ብዙዎቹ ግን በመንገድ ላይ እያሉ ወይንም ድንበር ካቋረጡ በኋላ በፖሊስ ይያዛሉ። ከዚያም ብዙውን ጊዜ ኬንያ ፍርድ ቤት ቀርበው ይቀጣሉ። ጥቂቶቹ ግን ወደ ዩጋንዳ መግባት ችለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እንደሚለው በሰሜን ኢትዮጵያ በየሳምንቱ እርዳታ የሚያስፈልጋቸው ወደ 870 ሺህ ሰዎች ቢኖሩም የእርዳታ አቅርቦቱ ግን የተገደበ ነው።